የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን የእስራኤል ጦር በሰላም አስከባሪዎች ላይ መተኮሱን በሊባኖስ የሚገኘው የተባበሩት መንግሥታት ድርጅት ገለጸ። የእስራኤል ጦር በበኩሉ ተኩሱ ሆን ተብሎ የተከፈተ ሳይሆን ተጠርጣሪዎችን ለመያዝ የተደረገ ማስጠንቀቂያ መሆኑን ገልጿል። ብሪታንያ የስደተኞች ቁጥርን ለመቀነስ የጥገኝነት ፖሊሲ ማሻሻያ ማድረጓን አስታወቀች። ማሻሻያው ጥገኝነት ጠያቂዎች የተሻለ ሁኔታ ካለ ወደ ሀገራቸው እንዲመለሱ ማድረግና የመኖሪያ ፈቃድ የማግኛ ጊዜ ማራዘምን ያጠቃልላል። ምዕራብ ጀርመን ውስጥ የሚገኝ አንድ የጨረታ ቤት የሆሎካስት ዕቃዎችን በሀራጅ ለመሸጥ ማቀዱ በጀርመን ቁጣ አስነሳ። በፊሊፒንስ በሙስና ምክንያት ታላቅ ተቃውሞ ተቀሰቀሰ። በፊሊፒንስ ማኒላ በተካሄደው በዚህ ተቃውሞ ከ ሺ በላይ ሰዎች መገኘታቸውን ፖሊስ ል ዜናው በዝርዝር የእስራኤል ጦር በሰላም አስከባሪዎች ላይ መተኮሱን በሊባኖስ የሚገኘው የተባበሩት መንግሥታት ድርጅት ገለጸ። ድርጅቱ ዛሬ እንዳስታወቀው በተከፈተው ተኩስ ጉዳት የደረሰበት የለም። በሊባኖስ የሚገኘው የተባበሩት መንግሥታት ጊዜያዊ ኃይል እንደገለጸው ሰላም አስከባሪዎች በእግራቸው እየተጓዙ ባሉበት አምስት ኪሎ ሜትሮች ርቀት ላይ ጦሩ ተኩስ ተከፍቶበታል። ያም ሆኖ ሰላም አስከባሪዎቹ ከ30 ደቂቃ በኋላ በደህና መውጣታቸውን ድርጅቱ አመልክቷል። የእስራኤል ጦር በበኩሉ በሰላም አስከባሪዎች ላይ ሆን ተብሎ የተከፈተ ተኩስ አለመኖሩን ገልጾ በደቡባዊ ሊባኖስ ክፍል ተጠርጣሪዎችን ለመያዝ ለማስጠንቀቂያ የተደረገ ተኩስ መሆኑን አመልክቷል። ጥሩ ግምገማ ካደረገ በኋላም ተጠርጣሪ የተባሉት ሰዎች የተባበሩት መንግስታት ወታደሮች ሆነው መገኘታቸውን ገልጿል። ወታደሮቹን በተጠርጣሪነት የፈረጀው በመጥፎ የአየር ጠባይ ምክንያት መሆኑንም አመልክቷል። ብሪታንያ የስደተኞችን ቁጥር ለመቀነስ የጥገኝነት ፖሊሲ ማሻሻያ ማድረጓን አስታወቀች። ማሻሻያው ጥገኝነት ጠያቂዎች የተሻለ ሁኔታ ካለ ወደ ሀገራቸው መመለስንና የመኖሪያ ፍቃድ ማግኛ ጊዜ ማራዘምን ያጠቃልላል። የብሪታንያ መንግስት በጥገኝነት ፖሊሲ ላይ ከፍተኛ ለውጦችን ያደረገው እየጨመረ የመጣውን መደበኛ ያልሆነ ስደት ለመቆጣጠር እና በሀገሪቱ እያደገ የመጣውን የቀኝ አክራሪዎች ድጋፍ ለመቀነስ መሆኑን ትናንት ባወጣው መግለጫ አስታውቋል። የዴንማርክ ጥብቅ የጥገኝነት ስርዓት መነሻ በማድረግ በተዘጋጀው በአዲሱ እቅድ መሰረት ወደ እንግሊዝ ለሚገቡ ተገን ጠያቂዎች የሚሰጣቸው የአምስት ዓመት ፈቃድ ወደ 30 ወር ዝቅ የሚያደርግ ነው። ጥገኝነት የተሰጣቸው ደግሞ ቋሚ የመኖሪያ ፈቃድ ለመጠየቅ አሁን ካለው አምስት ዓመት ይልቅ 20 ዓመታትን መጠበቅ አለባቸው። የተሰጣቸው የጥገኝነት ፈቃድ በየጊዜው ተገምግሞ ስደተኞች በሀገራቸው በደህና መኖር ይችላሉ ተብሎ ከታመነም ወደ ትውልድ ሀገራቸው እንዲመለሱ ይደረጋልም ተብሏል። እንደ ዘገባው በዚህ ዓመት ብቻ ከ39 ሺ በላይ መደበኛ ያልሆኑ ስደተኞች ወደ ሀገሪቱ የገቡ ሲሆን ብዙዎቹ ከሰሜን ፈረንሳይ በትናንሽ ጀልባ የገቡ ናቸው። በብሪታንያ የጥገኝነት ጥያቄ እየጨመረ የመጣ ሲሆን እስከ ሰኔ 2025 ዓ.ም ድረስ 110 ሺ ያህል ጥገኝነት ማመልከቻዎች ቀርበው እንደነበርም መረጃዎች ያመለክታሉ። ምዕራብ ጀርመን ውስጥ የሚገኝ አንድ የጨረታ ቤት የሆሎካስት ዕቃዎችን በሐራጅ ለመሸጥ ማቀዱ በጀርመን ቁጣ አስነስቷል። ጨረታው በራይንላንድ ዌስትፋሊያ ግዛት ዋና ከተማ ዱሰልዶርፍ አቅራቢያ በሚገኘው ኖይስ ከተማ ውስጥ ለነገ ሰኞ ቀጠሮ ተይዞለታል። የዓለም አቀፍ የኦሽዊትስ ኮሚቴ ፊልዝማን ለተባለው የጨረታ ቤት ዝግጅቱን እንዲሰርዝ አሳስቧል። የኮሚቴው ምክትል ፕሬዚዳንት ክሪስቶፈር ሂብነር ጨረታውን ስድብና አሳፋሪ ብለውታል። ሂብነር በመግለጫቸው ከሆሎካስት የተረፉ ሰዎች ታሪካቸው ለንግድ ጥቅምና ብዝበዛ እየዋለ ነው ሲሉ ተችተዋል። ሃይምበር አያይዘውም ከስቅይትና ጭፍጨፋ ጋር የተያዙ ሰነዶች ባለቤትነቱ የተጎጂ ቤተሰቦች ነው ብለዋል። እነዚህ የተጎጂ ንብረቶችም በሙዚየሞች ውስጥ ወይም በመታሰቢያ ቦታዎች ላይ በሚገኙ አውደሬዎች መታየት እንዳለባቸው አመልክተዋል። ፊልዝማን የተባለው የጨረታ ቤት በጨረታው ከ1933 እስከ 1945 ባሉት ዓመታት ውስጥ የነበሩ ሰነዶችን አካቷል። ከነዚህ መካከል በጨረታው ለናዚዎች በኃይል የተሸጡ የኩባንያ መዝገቦች፣ ወደ ቺሊና አርጀንቲና የሸሹ የአይሁድ መታወቂያዎችና ፓስፖርቶች ይገኙበታል። በጨረታው የግል ከሆኑ እቃዎች መካከልም በፖላንድ ጦርነት በሕይወት የተረፈ አንድ ማንነቱ ያልታወቀ ፖላንዳዊ አይሁድ ማስታወሻ ደብተሮችን እንዲሁም ከቡችዋ ማጎሪያ ካምፕ የመጡ የዳዊት ኮከብ ያላቸው ልብሶችና የጃንባሮችንም ይዟል። የናዚ ፕሮግራም መጽሔቶችና ፖስተሮችን ጨምሮ የናዚ ፕሮፓጋንዳ እቃዎች የጨረታው አካል መሆናቸውንም የጀርመኑ ዜና ወኪል ዲፒኤ ዘግቧል። ይህ ዶች በለ ነው። ግሪክና ዩክሬን እስከ መጋቢት 26 የሚዘልቅ የጋዝ ውል ተፈራረሙ። የግሪክ መንግስት ምንጮችን ጠቅሶ የፈረንሳዩ ዜና ወኪል አጃንስ ፍራንስ ፕሬስ እንደዘገበው ዩክሬንና ግሪክ ከሚቀጥለው ወር ጀምሮ እስከ መጋቢት 26 ዓመተ ምህረት ድረስ ከአሜሪካ የሚቀርብ የተፈጥሮ ጋዝ ወደ ኪቭ ለማስገባት ስምምነት ተፈራርመዋል። ስምምነቱ የተፈረመው የዩክሬን ፕሬዚዳንት ቮሎዲሚር ዘሌንስኪ አቴንስን በጎበኙበት ወቅት መሆኑንም ዘገባው አመልክቷል። ኪቭ የሩሲያን ወረራ ለመመከትና የክረምት የነዳጅ ፍላጎቷን ለማሟላት እየፈለገች ባለችበት ወቅት በግሪክ ብሔራዊ የጋዝ ኩባንያ ዲፒኤ ኮሜርሻል እና በዩክሬኑ ናፍቶ ጋዝ መካከል የተደረገው የስምምነት ክልላዊ ደህንነትና ለኃይል አቅርቦት ማገገም አስተዋጽኦ እንዳለውም ምንጮቹ ገልጸዋል። በፊሊፒንስ በሙስና ምክንያት ታላቅ ተቃውሞ ተቀሰቀሰ። በፊሊፒንስ ማኒላ በተካሄደው በዚህ ተቃውሞ ሰልፍ ላይ 550 ሺ ያህል ሰዎች መገኘታቸውን ፖሊስ ገልጿል። እንደ አሶሽትድ ፕሬስ ዘገባ በፊሊፒንስ የሙስና ቅሌት እየጨመረ በመምጣቱ ነው የሀገሬው ሕዝብ ቁጣ ገንፍሎ የወጣው። በመቶ ሺዎች የሚቆጠሩ ሰዎች በተሳተፉበትና ለሶስት ቀናት በሚዘልቀው በዚህ ሰልፍ በሀገሪቱ የሚፈጸሙ የሙስና ቅሌት ከፍተኛ የመንግስት ባለስልጣናትና የህግ አውጭ አካላት ተጠያቂ እንዲሆኑ ጠይቀዋል። የተሰበሰበው በፖለቲካ ውስጥ ለመሳተፍ ሳይሆን ከመቶ ቀናት በላይ ጥፋቶች እንዲጋለጡ ጠይቀው ካልተመለሰላቸው የፊሊፒንስ ወገኖቻችን ጋር ለመቆም ነው ሲሉም አስተባባሪዎቹ ዛሬ በፌስቡክ ገጻቸው አስፍረዋል። በፊሊፒንስ ቁጣው እየጨመረ የመጣው የሀገሪቱ ፕሬዝዳንት ፈርዲናንድ ማንኮር ጁኒር በሐምሌ ወር ባደረጉት ዓመታዊ ንግግር በሀገሪቱ ለሳምንት የዘለቀውንና በርካታ ሰዎች የሞቱበትን የጎርፍ መጥለቅለቅ ተከትሎ የሚሰሩ መሰረተ ልማት ስራዎች ላይ የሙስና ቅሌት መፈጸሙን ካሳወቁ ወዲህ ነው። የሙስና ቅሌቱ በመንግስት የገንዘብ ድጋፍ የሚደረግላቸው የጎርፍ መከላከያ ፕሮጀክቶች ላይ ያተኮረ ሲሆን፣ እነዚህም ደረጃቸውን ያልጠበቁ አልፎ ተርፎም ያልተሰሩ ሆነው ተገኝተዋል። በዚህም የግል ተቋራጮች ከመንግስት ባለስልጣናት ጋር በመመሳጠር ያደረጉት ነው ተብሏል። ይህ ዶች በለ ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስደምጣችሁ። የእስራኤል ጦር በሰላም አስከባሪዎች ላይ መተኮሱን በሊባኖስ የሚገኘው የተባበሩት መንግስታት ድርጅት ገለጸ። የእስራኤል ጦር በበኩሉ ተኩሱ ሆን ተብሎ የተከፈተ ሳይሆን ተጠርጣሪዎችን ለመያዝ የተደረገ ማስጠንቀቂያ መሆኑን ገልጿል። ብሪታንያ የስደተኞችን ቁጥር ለመቀነስ የጥገኝነት ፖሊሲ ማሻሻያ ማድረጓን አስታወቀች። ማሻሻያው ጥገኝነት ጠያቂዎች የተሻለ ሁኔታ ካለ ወደ ሀገራቸው እንዲመለሱ ማድረግና የመኖሪያ ፈቃድ የማግኛ ጊዜ ማራዘምን ያጠቃልላል። ምዕራብ ጀርመን ውስጥ የሚገኝ አንድ የጨረታ ቤት የሆሎካስት እቃዎችን በሀራጅ ለመሸጥ ማቀዱ በጀርመን ቁጣ አስነሳ። በፊሊፒንስ በሙስና ምክንያት ታላቅ ተቃውሞ ተቀሰቀሰ። በፊሊፒንስ ማኔላ በተካሄደው በዚህ ተቃውሞ ሰልፍ ላይ ከ500 ሺ በላይ ሰዎች መገኘታቸውን ፖሊስ ገልጿል። ዜናው አበቃ።